The Voice of America. ባለፉት 12 ዓመታት ውስጥ የኢትዮጵያ ምጣኔ ሀብት በሦስት እጥፍ መስፋቱን መስፋቱንና ሀገራዊ የድህነት መጠንም መቀነሱን ጠቅላይ ሚኒስትር ኃይለማርያም ደሳለኝን ተናግረዋል። በአፍሪካ የቻይና ቀጥተኛ የውጭ መዋለ ንዋይ ፍሰት ባለፉት አስር ዓመታት የመላውን ዓለም አምስት በመቶ መድረሱንም ገልጸዋል። መለስካቸውማ ተከታዩን አድርሶናል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአፍሪካ መዋለ ንዋይ ማፍሰስ በሚል አጠራር ዛሬ ጠዋት በሸራተን አዲስ ለሚቀጥሉት ሁለት ቀናት የሚካሄደውን መድረክ በከፈቱበት ወቅት ንግግራቸውን የጀመሩት መንግስታቸው ይህን መድረክ ይገነዘበዋል ካሉት አቅጣጫ ነበረ። ቀጥለው እንዳብራሩትም ይህ መድረክ ሶስት ዋና ዋና ጉዳዮችን ያቀፈ ነው። ኢትዮጵያ ወይንም አፍሪካ ለምጣኔ ሀብታዊ ለውጥ ያላቸው ቁርጠኝነት፣ በአፍሪካና በቻይና መካከል ስላለው ጠንካራ መተጋገዝ እና የልማት ውጤቶችን ለማምጣት ኢንዱስትሪ ያለውን ኃይል ማጤን ነው ብለዋል። መንግስታቸው የሀገሪቱን ምጣኔ ሀብታዊ ለውጥ እውን ለማድረግ ያለው ቁርጠኝነትም ከመጀመሪያው አንስቶ እንደሆነ ያስታወሱት ጠቅላይ ሚኒስትር ኃይለማርያም ለየውሮፓ አቆጣጠር ከ2003 ዓ ም ወዲህ ግን የሀገሪቱ ኢኮኖሚ በእጅጉ እየሰፋ ሄዷል ብለዋል። ከ2003 ዓመተ ምህረት ጀምሮ ምጣኔ ሀብታችን በተለይ በሶስት እጥፍ አድጓል ድህነትን በመቀነስ ረገድም አስደናቂ የድህነት ማሽቆልቆል ተመልክተናል ሀገራዊው የድህነት መጠን በ2002 እንደ አውሮፓውያን ዘመን አቆጣጠር ከነበረው 44 ከመቶ በ2014 ወደ 23 በመቶ ወርዷል። ኢትዮጵያ አብዛኞቹን የሚሌኒየሙን የልማት ግቦችን ለማሳካትም ትልቅ እርምጃዎችን ትወስዳለች። በዓለም አቀፍ ደረጃ ያሉትን የልማት አጋሮች ያነሳሱት አቶ ኃይለ ማርያም ደሳለኝ የቻይና ቀጥተኛ መዋዕለ ነዋይ ፍሰት ግን በአህጉሪቱ ውስጥ ከፍተኛ መሆኑን አስምረውበታል። ደግሞም ይህ የመዋለንዋይ ፍሰት እንደ ኢትዮጵያ ያሉ በተፈጥሮ ሀብታቸው ያልበለጸጉትንም መጨመሩን በልዩነት አሳይተዋል። ዛሬ የቻይና ቀጥተኛ የውጭ መዋለንዋይ ፍሰት በመላው አፍሪካ ተስፋፍቷል። ባለፉት አስር ዓመታት በአፍሪካ የገባው የቻይና መዋለንዋይ ከመላው ዓለም አንጻር ወደ አምስት በመቶ እንደደረሰ ይገመታል። የቻይና መዋለ ንዋይ በብዙ የአፍሪካ ሀገሮች ይገኛል። ይህም በተፈጥሮ ሀብት በበለጸጉት የምስራቅ አፍሪካ ሀገሮች በኔም ሀገር ጭምር ይገኛል። ከሁለት አስርተ ዓመታት ላላነሰ ጊዜ ኢትዮጵያን በገንዘብ እና ኢኮኖሚ ልማት ሚኒስትርነት በማገልገል ላይ የሚገኙት አቶ ሱፊያን አህመድ በበኩላቸው አፍሪካ ከቻይና ማግኘት የምትችለው ጥቅም የመዋለ ንዋይ ፍሰት ብቻ አይደለም ይላሉ። ቻይና በአሁኑ ጊዜ ቻይና የአፍሪካ ብቸኛና ትልቋ የሁለትዮሽ መዋለ ንዋይ አፍሳሽና አስተናጋጅ ሀገር ናት። እኛ አፍሪካውያን ከቻይና ፈጣን የኢኮኖሚ ለውጥ ብዙ ትምህርት መቅሰም እንችላለን። ቻይና በጥቂት አስርተ ዓመታት ውስጥ ከኋላ ቀር የአርሶ አደር ሕብረተሰብ ወደ ኢንዱስትሪያዊ ሌላ ሀያል ሀገርና የዓለም ሁለተኛው ትልቅ ምጣኔ ሀብት ለመለወጥ የቻለች ሀገር ናት። ዛሬና ነገ የሚካሄደው ይህ ውይይት የሚያተኩርባቸው ጉዳዮች ኢንዱስትሪያዊነትንና መፈብረክን ማፋጠን የሚቻልባቸውን ተግባራዊ እርምጃዎች፣ ልዩ ኢኮኖሚያዊ ቀጠናዎችንና የኢንዱስትሪ መናኸሪያዎችን ወይም ፓርኮችን ለአፍሪካ በተሻለ ሁኔታ እንዲሰሩ መንገድ ማፈላለግ የመሠረተ ልማቶችንና የንግድ ትስስሮች የሚሻሻሉበትንና ይህም የሚፋጠንበት ዘዴ መሻት፣ የግል መዋለ ነዋይ ፍሰትን የሚያፋጥኑ ሁኔታዎችን መፍጠርና የመሳሰሉት ናቸው። መድረኩን በጋራ ያሰናዱት የዓለም ባንክ ቡድን፣ የቻይና ልማት ባንክ፣ የቻይና አፍሪካ ልማት ባንክ እና በመንግስታቱ ድርጅት የኢንዱስትሪ ልማት ድርጅት ወይንም በእንግሊዝኛ ዩኒዶ በሚባል ምሕጻረ ቃል የሚታወቀው ናቸው። ውይይቱ በነገ ዕለት ይጠናቀቃል። በመድረኩ መፈቻ ላይ የቻይና ምክትል የገንዘብ ሚኒስትሯን ጨምሮ የልዩ ልዩ ድርጅቶች መሪዎችና ተወካዮች አጫጭር ንግግሮችን አድርገዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ God, peace.